ዛሬ ሐምሌ 22 2013 ዓ.ም ምረት ነው። ጋቢና ቪኦኤ ከአሜሪካ ድምፅ ጀምረ። በዛሬ መሰናደው ከሚደመጡት ጉዳዮች መካከል እንግዲህ የክተት አዋጁን የአማራ ክልል ጥሪ ካደረገበት ጀምሮ መለው 40 ሚሊዮን ሕዝብ ተቀብሎታል። ይኸው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው። በትናንትናው ዕለት በባህር ዳር ከተማ የክልሉ መንግስት ያስተላለፈውን የክተት አዋጅ የደገፈ ሰልፍ ተካሂዷል። በሰልፉ ላይ ተሳታፊ ከነበሩት መካከል ከተወሰኑት ጋር ያደረግነው ቆይታ በምሽቱ ይደመጣል። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ። በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋ የሚሰማ ናቸው ኮቪድ-19 በአእምሮ ጤና ላይ እያሳደረ ስላለው ጫና በምሽቱ ይነግሩናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም አስተናግዳለሁ። ኤልያስ አስማራ ደግሞ በድምፅ ምህንድስናው አብሮን ይቆያል። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። ስመኝሽ ቆየ ትቀጥላለች። አመሰግናለሁ ሀብታሙ። የትግራይ አርሶ አደሮች የዝናቡን ወቅት እንዲጠቀሙ ለማስቻል የታወጀውን የተናጠል የተኩስ አቁም አጋጣሚ ለትንኮሳ ያዋለው ህወሀት የሌሎች ክልሎች አርሶ አደሮችንና አርብቶ አደሮችንም እያወከ ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል አለም አቀፉ ህብረተሰብም የህወሀትን በግልጽ የሚታይና በቃል አቀባዮቹ በአደባባይ የሚነገር ጸብ አጫሪነት በዝምታ ማለፉ ጥያቄ የሚያስነሳና ለአንድ ወገን ያደላ አተያይ መሆኑን የሚያሳይ ነው ብለዋል የፕሬስ ኃላፊዋ በመንግስት የታወጀው የተናጠል የተኩስ አቁም አሁንም እንዳለ በመግለጽም የፌዴራሉ ሰራዊት ራሱን ከመከላከሉ ውጭ የማጥቃት እርምጃ ላይ አለመሰማራቱን አስረድተዋል። ዘገባው የእስክንድር ፍሬው ነው። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ የተመዘገቡት የጎንደር ቅርሶች የእድሳት ችግር፣ የጎብኚዎችና የገቢ እጥረት የገጠማቸው መሆኑን የጎንደር ዓለም አቀፍ ቅርጽ አስተዳዳሪ አቶ ጌታሁን ስዩም ለአሜሪካ ድምፅ ተናግረዋል። በተለይም ባለፉት ሶስት ዓመታት በሀገሪቱ በነበሩ ሁኔታዎችና በተከሰተው የኮቪድ-19 ወረርሽኝ ሳቢያ ቅርሶቹ ብርቱ ችግር ላይ መሆናቸውን የገለጹት አቶ ጌታሁን የአጼ ፋሲል ቤተ መንግስት ግቢና መዋኛውን ጨምሮ በጎንደር ከተማ ውስጥ የሚገኙት ጥንታዊ ቤተ መንግስቶችና ታላላቅ ቅርሶቹ አስቸኳይ ትኩረት የሚሹ መሆናቸውን ገልጸዋል። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ ከተመዘገቡት ዘጠኙ የጎንደር ቅርሶች የሰባቱ አስተዳዳሪ የሆኑት አቶ ጌታሁን እንደሚሉት በዓመት ከቱሪዝም ይገኝ የነበረው ከሰባት እስከ አስር ሚሊየን አማካይ ገቢ አሁን ወደ ስድስት መቶ ሺህ ወርዷል። የጎብኚዎችም ቁጥር ወደ ጥቂት መቶዎች አሽቆልቁሏል። ይህም ሆኖ ደግሞ የመሰነጣጠቅ ችግር እየደረሰባቸው ያሉት ቅርሶች ደህንነታቸው አደጋ ላይ መሆኑ ተገልጿል። ዘገባውን ያደረሰን ደረጃ ደስታ ነው። ጅቡቲን ከአዲስ አበባ የሚያገናኘው አውራ ጎዳናና ከጅቡቲ ወደብ ወደ አዲስ አበባ የንግድ ሸቀጥና ቁሳቁስ የሚጓጓዙበት ዋና የባቡር መስመር መዘጋቱን የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ መናገራቸውን ሮይተርስ ዘገበ። አውራ ጎዳናውና የባቡር መስመሩ የተዘጋው ባለፈው ቅዳሜ የተፈጸመውን ጥቃት በተቃወሙ ወጣቶች መሆኑን የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መናገራቸውን ዘገባው አመልክቷል። የሶማሌ ክልል መንግስት ትላንት ማክሰኞ ባወጣው መግለጫ ከአጎራባች አፋር ክልል የሆኑ ሚሊሻዎች በአንዲት ከተማ ላይ ጥቃት አድርሰዋል፣ ዝርፊያም ፈጽመዋል ሲል ማስታወቁን ሮይተርስ ዘግቧል። ሩሲያ ከአሁኑ በቀጣዩ ዓመት በሚካሄደው የምክር ቤት ተወካዮች ምርጫ ላይ ጠልቃ መግባት ጀምራለች ሲሉ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ተናገሩ። ፕሬዚዳንቱ ትላንት በብሔራዊ ደህንነት ዳይሬክተር ቢሮ በሰጡት ቃል የደህንነት ማህበረሰቡ ያደረሳቸውን ሚስጥራዊ ገለጻ ጠቅሰው ሩሲያ ካሁኑ በ2022 ምርጫ ዙሪያ የተዛባ መረጃ በማሰራጨት የምታደርገውን ተመልከቱ ሲሉ የተናገሩ ሲሆን ዝርዝር ውስጥ ግን አልገቡም። በዚህ ንግግራቸው ወቅት ሞስኮ የምትፈጽመው ተግባር ሉዓላዊነታችንን የሚጥስ ነው ማለታቸውም ተዘግቧል። በኮቪድ-19 ዜና በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የፌዴራል መንግስቱ ሰራተኞች በሙሉ ወይ ክትባቱን እንዲከተቡ አለዚያ ደግሞ በየጊዜው መደበኛ የቫይረስ ምርመራ እንዲያደርጉ ነገ ሐሙስ፣ ትዕዛዝ ያስተላልፋሉ ተብሎ እንደሚጠበቅ ስማቸው ያልተገለጸ የአስተዳደሩ ባለስልጣንን የጠቀሰ ዜና አመልክቷል። ፕሬዚዳንት ባይደን ትላንት በብሔራዊ ደህንነት ዳይሬክተር ቢሮ ጉብኝታቸው ወቅት ለጋዜጠኞች በሰጡት ቃል በፖሊሲው ላይ ውይይት እየተደረገበት ነው ብለዋል። በጡረታ ላይ ያሉ የጦር ኃይል አባላት የሚታከሙባቸው 1700 የሕክምና ማዕከሎችና የተመላላሽ ታካሚ ክሊኒኮች የሚያስተዳድረው የጦር አርበኞች ጉዳዮች ሚኒስቴር የተጠቀሰውን ትዕዛዝ ለሰራተኞቹ በተለይም ለጤና ሰራተኞቹ ሰኞ እለት በማስተላለፍ የመጀመሪያው የፌዴራሉ መንግስት ሚኒስቴር መስሪያ ቤት ሆኗል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ ይቆየንኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን ለቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅም ወደ እናንተ የሚቀርብ ልዩ መርሃ ግብር ነው። አሁን ወደ ቀዳሚዎቹ ዘገባዎች እንሻገር። የአማራ ክልል መናገሻ የሆነችው ባህርዳር በትናንት ነው እለት ሌላ ሰላማዊ ሰልፍ አስተናግዳለች። የሰልፉ ዓላማ ደግሞ የክልሉ መንግስት ያስተላለፈውን የክተት ዘመጃ መደገፍ እንደሆነም ተሰምቷል። አስቴር ምስጋናው በሰልፉ ላይ በመገኘት የተሳታፊዎችን ሀሳብ አዳምጣለች። የአማራ ብሔራዊ ክልላዊ መንግስት የህልውና አደጋ ተጋርጦብኛል ብሎ ካወጀ ወዲህ በአማራ ክልል የተለያዩ ከተሞች አደጋውን ለመመከት በሚል አደባባይ ወጥተው ድጋፉን የሚገልጸው ህዝብ ከቀነቀን እየተበራከተ ነው። ካለፈው ሳምንት መገባደጃ አንስቶ ተመሳሳይ ሰልፎች በእንጅባራ፣ ጎንደር፣ ደብረ ማርቆስ፣ ደብረ ብርሃን እና ሌሎች ከተሞች ተካሂደዋል። በባህር ዳር ከተማ በአስር ሺዎች የሚቆጠር ህዝብ አደባባይ ወጥቶ ስሜቱን የገለጠበት ሰልፍ ተካሂደዋል። በሰልፉ ላይ ያገኘሁት አቶ አበበ እንዲያውቄ የክልሉ መንግስት የጠራውን የክተት ጥሪ መቀበሌን ለማረጋገጥ ነው ሰልፍ የወጣሁት ይላሉ። እንግዲህ የክተት አዋጁን የአማራ ክልል ጥሪ ካረገበት ጀምሮ መላው አርባ ሚሊዮን ህዝብ ተቀብሎታል። ይኸው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው። አሜሪካ እጁን አንሳ። ወይዘሮ ጎንደሪ ታያሪውን በተመሳሳይ ለመንግስት ያለኝን አጋርነት ለማረጋገጥ ነው ዛሬ አደባባይ የወጣሁ ነው ያሉት። በሀገሪቱ ላይ የተደቀነው ጦርነት ስላለ አማራ ለይቶ ለማጥቃት ስለሆነ እኛም ደግሞ አብረን ከወንድሞቻችን ጎን ተሰልፈን የመጀመሪያ እርዳታ እንሰጣለን፣ ምግብም እናድላለን፣ ጥይትም ከሆነ ከሰለጠነ እንተኩሳለን። ወንድ ፍረ ብርሃን ይባላሉ። ተዘጋጅቻ ያለው አሁንም ምን ጠብቀውን፣ ከመንግስት ብቻ ነው መመሪያ የምንጠብቀው። አገር ከሌለ መኖር የለም። አገር ከሌለ ማሳደግ የለም። ሰላም ከሌለ ምንም ነገር የለም። ስለዚህ እኛ አልፈን ትውልድ መተካት ነው አላማችን። አቶ በላቸው በደንብ መራመድ ባለመቻላቸው በድጋፍ የሚሄዱ አካል ጉዳተኛ ናቸው። አረንጓዴ፣ ቢጫ፣ ቀይ ባንዲራ የያዘውን ሰንደቅ በጀርባቸው ይዘው ባንዲራውን እያውለበለቡ ከሰልፉ መሀል አግኝቼ ስሜታቸውን ጠየቁ በጭቆና ሰልፎ አማራ ነው በሚል አማራ ህዝብ ላይ የምናወራረደው ሂሳብ አለ በማለት እንደገና አገራችን አንድነቷን ስቀጥል በተሰማይ ስነት መጥቻለሁ። የአገር ፍቅርና የሀገር ስሜት አካል ጉዳት ስምነት አያግደውም። አልችልም እንጂ ብችል በርድ ደስተኛ ነ። በሰልፉ ላይ መልእክት ያስተላለፉት የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር ድረስ ሳህሉ የውጭ ኃይሎች ለሽብርተኛው ህወሀት ቡድን ድጋፍ ማድረጋቸውን ያቁሙ ሲሉ ጠይቀዋል። ነግ የሚዋጋው ብቻውን አይደለም ኢትዮጵያን ለማፍረስ ሌት ተቀን ከሚታትሩ የሀገራችን ታሪካዊ ጠላቶች ጋር ተቀናጅቶ ጭምር እንደሆነ ይታወቅ ይገባል ብራባውያን ዛሬ ላይ ህወሓት ሕጻናትን በጦርነት እየማገደ እያሉ፣ በማይካድራ የዘር ማጥፋት ወንጀል ሲፈጸም እየተመለከቱ ያልተነፈሱት አሸባሪው ቡድን መልሶ እንዲያሰራራ መንግሥት እያካሄደ ያለውን ዘመቻ የተለያዩ ጫናዎችን በመፍጠር ለማለላቀፍ ሲሞክሩ ይታያሉ። በህወሓት መራሽ ኢህአዴግ ዘመን የኢትዮጵያ መንግስት በሰብአዊ መብት አያያዝና ዲሞክራሲ ሲከሰስ እንዳልነበረ ሁሉ ዛሬ ለሽብርተኛ ህወሓት ጠበቃ እስከ መሆን ደርሰዋል። ይህ ህዝባዊ ሰልፍ ሁለት ዋና ዋና መልእክቶችን እያነገበ ነው። የመጀመሪያው አሸባሪው ደርግ የሁሉም ኢትዮጵያውያን ጠላት መሆኑን አቋማችንን ያሳየንበት ሲሆን ሁለተኛው ደግሞ ለዚህ ሀገር አፍራሽ ቡድን በማወቅ ቢሆን ባለማወቅ ድጋፍ ለሚያደርጉ ሀገሮች ለአሸባሪ ድጋፍ መስጠት አስነዋሪ ተግባር መሆኑን ተገንዝበው እጃቸውን እንዲሰበስቡ ታላቅ መልእክት የምናስተላልፍበት ነው። የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤትም ከመንግስት ጎን በመቆም ትህነግን ለመመከት አጋርነቱን ይገልጻል፣ ያሉት የምክር ቤቱ ተወካይ አቶ ይደግማሩ ናቸው። ህዝባችንን ከህልውና ችግር ለመታደግ ለነጻነት፣ ለቁልነት ለፍትህ እስከሆነ ድረስ የመንግስት የክተት አዋጅን በሙሉ ልብ ተቀብለን የፓርቲ፣ የሃይማኖት፣ የብሔር፣ የጥላ ሴራ ሳይለያየን ከመቼም ጊዜ በላይ አንድ ሆነን ወደ ግንባር እንዘምታለን። የኢትዮጵያን አረም በጋራ እንነቅላለን። ድል እናደርጋለን። ኢትዮጵያ በኢትዮጵያዊ ልጆቿ ታፍራና ተከብራ ለዘላለም ትኖር። በተመሳሳይ ባለፈው ሳምንት መጨረሻ በጎንደር ከተማ በተካሄደው ሰልፍ ላይ ነዋሪዎቹ የውጭ ኃይሎች እጃቸውን ከኢትዮጵያ እንዲያነሱ ጠይቀዋል ሲሰሙ ሰንብተዋል። በሌላ በኩል የህወሀት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሁፍ ጠቅላይ ሚኒስትር አብይና የዘር ማጥፋት ወንበዴ ቡድን ናቸው ብለው የገለጹት አካል በቂ መረጃ የሌላቸውን ኢትዮጵያውያን በትግራይ ተወላጆች ላይ ለማንቀሳቀስ እየሞከሩ መሆኑን ልብ ሊባል ይገባል ብለዋል ለውይይት ቸልተኛ በመሆን የዘር ማጥፋት ዘመቻቸውን እያባባሱ ይገኛሉ ያሉት አቶ ጌታቸው፣ እኛ የተፈጠረውን ችግር በሰላማዊ መንገድ ለማስቆም በውይይት አስፈላጊነት ላይ ባለን መርህ የተመሰረተ አቋማችን ቀጥለናል ሲሉም ገልጸዋል። ህዝባችንን ከአብይ ጭቆና የመጠበቅ አስፈላጊነትም እንረዳለን ካሉ በኋላ የሚሆነው ወይ ውይይት ወይም ጦርነት ነው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ መሰናዱ እንሻገር። የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የአእምሮ ጤና ላይ ከፍተኛ ጫና እያሳደረ መሆኑን የዓለም የጤና ድርጅት አስታውቀዋል። በሽታው በቀጥታ በአእምሮ ጤና ላይ ከሚያሳድረው ጉዳት በተጨማሪ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት በአእምሮ ጤና ላይ ይደረግ የነበረውን የገንዘብ ድጎማን በመመናመኑ በቀድሞውኑም ደካማ የነበረው የሕክምና አቅርቦት መቀነሱን ችግሩን እያባባሰው እንደሆነ ተገልጿል። ስመኝሽ የቆየ በዚህ ዙሪያ የአእምሮ ሕክምና ባለሙያዎችን አነጋግራ ተከታዩን አሰናድታለች። ኮቪድ-19 ወረርሽኝ በዓለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ፣ ከቤት ያለመውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት፣ ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአእምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአይምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአይምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን ተስፋይን ጠይቀናቸዋል። እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ ያሳሰብ መታወቅ ይገጥመናል። ኮቪድ አስራ ዘጠኝ እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች መጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛው አይምሮ ህመሞች እንዲከሰቱ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ። ኮቪድ አስራ ዘጠኝ በአይምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አይምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በአማኑኤል አይምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአይምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው። ሆኖይ ወይም ሊይዘኝ ሆኖይ የእኔ የሆኑትን ሰዎች ይይዛሉ ወይ ወይ ሊይዛቸው ይችላል ወይ? ሌላው ስሜት ደግሞ እስከ መቼ ነው ይሄ ነገር መቼ ነው መቆሚያው የሚለውን ነገር መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል። ለብዙ ሰዎች እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ህብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ህዝብ መደበኛ ባልሆነ የኢኮኖሚ ስርዓት ውስጥ በተሰማራበት ታዳጊ ሀገር ላይ የእለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአይምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ። በተለይ በተለይ እንቅስቃሴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንክኪ የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ሕብረተሰቡ የእለቱን እለቱን ጥሮ ግሮ የሚያገኛትን ነገር ነው አብዛኛው ለእንዲህ አይነቱ ሁኔታ ምቹ አለመሆኑ፣ እንደ ልብ ለመንቀሳቀስ ምቹ አለመሆኑ በራሱ አስጨናቂ ነው። ያም ብቻ አይደለም ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሐሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው። መረጃዋ ለሰዎች የመድረስ አቅም በጣም በጣም ከፍተኛ ሆኗል በአሁኑ ጊዜ እና መረጃዎች በጣም ይሰራጫሉ። ሰዎች ከዚህ በፊት ምናልባት አንድ አካባቢ ችግር ሲፈጠር ያ ችግር ሌላ አካባቢ እስኪሰማ ምናልባት ቀናት፣ ሳምንታት፣ ወራት ዓመትም ሊፈጅ ይችል ይሆናል። በአሁኑ ሰዓት ግን በሰዓታት ልዩነት ውስጥ ዓለም ከዳር እስከ ዳር ሁሉም ነገር ያገኛል እና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ ያል ሰው ተያዘ የሚለው ነገር በብዙ ሰዎች በአጭር ጊዜ መድረሱ ነገር ሰዎችን ላስጨንቅ ይችላል። ጤና ማለት አካላዊ ብቻ ሳይሆን የአይምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአእምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ሕክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአእምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ። የአእምሮን ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውሱን ነው። አሁን እንግዲህ ያለፉትም ሰላሳ አመታት እኔም አቀውን ብነግረሽ የአእምሮ ጤና እንክብካቤ የተስፋፋው በግለሰቦች ጥረቱ እንጂ መንግስት የነገር ጤና ነው ብሎ እንደውም ለብዙ ጊዜ ከመንግስት በኩል ማለትም ከጤና ጥበቃ በኩል አሉታዊ አመለካከት ነው የነበረው እና በግለሰቦች ጥረት ብዙ ነገሮች ሲሰሩ ቆይተዋል። ከበጀት ጀምሮ ለአእምሮ ጤና አስፈላጊ የሆኑ ነገሮችን ቁሳቁስና እስከ ማቅረብስ ከፍተኛ ችግር አለ። ይህ ለወትሮም ትኩረት የተነፈገው የአእምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ፣ መፈናቀልና የንብረት መውደምም ለአእምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለቀደመ ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ በዚህ ሳምንት መጀመሪያ ላይ የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ዘመናዊ ቲያትር በኢትዮጵያ የተጀመረበትን መቶኛ ዓመት በማሰብ ለሁለት ቀናት የቆየ መርሃ ግብር አካሂደዋል። በመርሃ ግብሩ ላይ የወልቅጤ ዩኒቨርሲቲ፣ ደብረ ማርቆስ እና የወሎ ዩኒቨርሲቲ የቲያትር ጥበብ ክፍሎች የተሳተፉ ሲሆን የኢትዮጵያ ዘመናዊ ቲያትር ጅማሩን አስታኮ በመላ ሀገሪቱ የቲያትር ጥበብ እንዲነቃቃና እንዲያድግ እየተንቀሳቀሰ የሚገኘው ስለያተ ስለ ቲያትር ቡድን አባላትም በቦታው ተገኝተው ውይይቱን ተካፍለዋል። የጎንደር ዩኒቨርሲቲ የቲያትር ጥበባት የአራተኛ ዓመት ተማሪዎችም ካሊጉላ የተሰኘውን ታላቅ ተውኔት ተጫውተዋል። ኤደን ገረሞ ዝርዝሩን ትነግረናለች። በኢትዮጵያ ዘመናዊ ቲያትር ከተጀመረ መቶ ዓመት ቢሞላውም አሁን ላይ ግን በተጀመረበት ፍጥነት እየተጓዘ አይደለም። ተቀዛቅዟል። ዘርፉ መነቃቃት አለበት ያሉ ባለሙያዎች ከካቲት 2013 ዓ ምት ጀምሮ ስለ ቲያትር የተሰኘ ቡድን በመመስረት በይፋ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ከሰሞኑም በጎንደር ዩኒቨርሲቲ የቲያትር ጥበባት ማዕከል ባዘጋጀው የሁለት ቀናት የውይይት መርሃ ግብር ላይ ተሳታፊዎች ነበሩ። ስለ ቲያትር ያገባኛል የሚል ሁሉ እንዲሳተፉበት የጎንደር ዩኒቨርሲቲ ባዘጋጀው በዚህ መርሃ ግብር ላይ ውይይቶች፣ ጥናታዊ ጽሑፎችና ካሊጉላ የተሰኘ በሮም ንጉስ ላይ የሚያጠነጥን ዓለም አቀፍ ቲያትር ቀርቧል። በቲያትሩ ላይ በትወናና በፕሮዳክሽን ስራ አስኪያጅ በመሆን እንዲሁም በምርሃ ግብሩም ላይ የተሳተፈችው የአራተኛ ዓመት እጩ ተመራቂ ተማሪ ስንዱ ወንድሙ በዚህ መርሃ ግብር ላይ የተለያዩ ዩኒቨርሲቲዎች መሳተፋቸው የሚማሩበትን ትምህርት ተግባራዊ በማድረጉ ረገድ እንደሚረዳ ትገልጻለች። ትምህርቱን ወደ ፕራክቲካሉ ስንገባ እኛ ምን አይነት ሮሎችን መወጣት እንዳለብን ተማሪዎቹ የትምህርት ቤት መምህራን ከሚሰጣቸው ጥቅም በዘላላ ውጭ ላይ ያሉ የሌሎች ዩኒቨርሲቲ መምህራን መጥተው ለእኛ የሚሰጡት የልምድ ልውውጥ ነገ ላይ ቲያትሩን ከቲዮሪ ባለፈው ወደ ተግባር ለምንለወጥበት ጊዜ በጣም ለእኛ ጠቃሚ ነው። የተለያየ ሀሳቦችን ፈጅናል። ቲዮሪውን ጠልቀን ካየንበት በተጨማሪ ተግባር ላይ እንዴት ማዋል እንዳለብን እነሱ ካላቸው ልምድ አንጻር ከኛ ትላልቆች ናቸው ይመጡት በልምድም ሆነ በእድሜም አንጋፋ ሰዎች ነበር ይመጡት እና ለእኛ የተሻለ ልምድ እንዲወድ ከእነሱ እና ጥሩ የሆነ ተሳትፎ እንዲኖረን ለማድረግ እና በዛ የተነሳ በጣም ብዙ ልምዶች ያለን ጥሩ ነው። ብቻ ለኛ በጣም ጥሩ ነው። በመርሃ ግብሩ ላይ በታየው የካሊጉላ ትያትር ላይ በተውኔት እንዲሁም በምክትል ዳይሬክተርነት የተካፈለው እጩ ተመራቂ ሙሉ ቀን ቢፍቱ መርሃ ግብሩን እንዲህ ይገልጸዋል። ስለ ቲያትር የተሰኘው ሰሞኑ እዚ ጎንደር ዩኒቨርሲቲ ያፈጠበባት ትምህርት ክፍል ያዘጋጀው ፎረም ነበር። ይህ ፎረም ብዙ ነገሮችን አንስቷል። አርቲስቶች ከአዲስ አበባ አርቲስቶች መጥተዋል። አብዱል ከሪም የሀገር ፍቅር ቲያትር ኃላፊ እንዲሁም ቢኒያሞ የመሳሰሉ አርቲስቶች መጥተው ነበር እና እንዲሁም በተለያዩ ዩኒቨርሲቲዎች የቲያትር ትምህርት ክፍል ኃላፊ የሆኑ የደብረ ማርቆስ፣ የወልቂጤ፣ እንዲሁም የወሎ ዩኒቨርሲቲ እና የጎንደር ዩኒቨርሲቲ ራሳቸው አዘጋጆች ማለት ነው በተሰበሰቡበት ሌሎች ብዙ ተማሪዎች በተሰበሰቡበት ይህንን ፕሮግራም ተካሂዷል ማለት ነው። የዚህ ፕሮግራም ዋናው ዓላማ ማወጥና እንዳየውት ከሆነ ቲያትርን እንዴት መቀጠል መቻል አለበት፣ የቲያትር እንቅስቃሴ እንዴት መሆን መቻል አለበት፣ ይህንን ወይም ደግሞ ቀዘቀዘ የሚባለው የቲያትር እንቅስቃሴ በምን መልኩ ማስቀጠል እንችላለን፣ እንዴት ነው ሞቅ ማድረግ የሚቻለው፣ ከሚዲያ ጋር እንዴት ማገናኘት እንችላለን የሚለው ሀሳብ ላይ ያጠነጠነ ነበር። ስለዚህ ያቀዘቀዘው ነገር ምንድን ነው? ወይም ደግሞ ለምን ቀዘቀዘ? እንደዚህ እንዲቀዘቅዝ ያደረጉት ነገሮች ምንድን ናቸው? ከዛ በኋላ ደግሞ የመፍትሄ ሀሳብ አንስተው ጭምር ተወያይተውበታል ማለት ነው። ምን ብናደርግ ይሻላል? መፍትሄው ምንድን ነው የሚለውን ጭምር ለሶስት ቀን የሚያክል እዚህ ጎንደር ዩኒቨርሲቲ ዋይት ሀውስ አዳራሽ ውስጥ ተገናኝተው መክረውበታል። በስተ መጨረሻም የመድረክ መዝጊያቸው ወይም ደግሞ የውይይታቸው የሶስት ቀን ውይይታቸውን መዝጊያ

እንግዲህ ይህንን ይመስል የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ኃላፊ የሆኑት አቶ አንተነህ ወርቅ ነህ ቲያትር የተዳከመባቸውን ምክንያቶች ለማወቅ ቲያትር ጠነከረ አደገ ሲባል ምን እንደሚሆን መረዳት ያስፈልጋል የሚሉ ሲሆን፣ የቲያትር ጥበብ የትምህርት ክፍሎች የተደራጁ መሆን እንዳለባቸው እንዲሁም ቲያትሮች ደግሞ ዘመኑን የዋጁና ዘመናዊ ቴክኖሎጂን የሚጠቀሙ መሆን ያሻቸዋል ይላሉ።

ግርግዳ ላይ ብቻ ትያትር የምታፈሪበት ጊዜ ላይ አክደልኛል ነው። ተጨማሪ የሚያስፈልግታል፣ ቴክኖሎጂ ያስፈልግታል። አቶ አንተነህ በተጨማሪም ይህን መሰል ውይይቶች እና የትስስር መድረኮች ትልቅ ሚና አላቸው ይላሉ። ዩኒቨርሲቲዎች ቲያትር ይሰራሉ። ቢያንስ በአንድ አካደሚ ካላል ደግስ አራት ቲያትሮች ይሰራል። ለስ ያትር ይሰራል። ትያትር ሰው ቢለመትነች ይሰራል። እንደዚህም ደግሞ የክሱታዊ ድራማዎች ይሰራሉ። የተማሪዎች መመረቂያ እንደ ካሊቡ ላይ የምትሰሩ ደግሞ ግራንድ ፕሮዳክሽኖች ይሰራሉ። ስለዚህ እነዚህ ፕሮዳክሽኖች ለመስራት ተማሪ ከሶስት ሰራቶ ድረስበትበታ የተማሪ አቅም በዛ የሚወጣው የበጀት በዛ የሚወጣው ጊዜ በዛ የሚወጣው የሰው ኃይል አንድ ሪፖርት ማሟያ አንድ ቦታ ለአንድ ቶት ይቀራል አንድ ቶት ተዘግዘብ ስለዚ ከሚሆን ግን ከተቋማት ጋር ትብብር ካለ ለምሳሌ ጎንደ ዩኒቨርሲቲ የተሰራው ትያትር ሄዶ ወንደ ዩኒቨርሲቲ ይሰራል፣ መቀሌ ዩኒቨርሲቲ ይሰራል፣ ጅማ ዩኒቨርሲቲ ይሰራል። ምክንያቱም በአለ የተቋማት ስብሰብ መሰረት የፌዴራል ተቋሞችናቸው ዩኒቨርሲቲዎቹ አንድ ዩኒቨርሲቲ ላይ የተሰራ ቲያትር ሌላ ቦታ ላይ ሰርክ ቢያን ሮት የማድረግ እንትኖች ይወጣል ማለት ነው። ይሄ በዚህ አንጻር ቲያትሪ ከመስፋፋት ቲያትሪ ከማሰራት እንደዚሁ በስክሪፕት ራይተሮችን ከማበረሳት አንጻር ዳይሬክተሮችን ደግሞ የበለጠ ዳይሬክት እንዲጠሩ ከማድረግ አንጻር ከማበረሳት አንጻር ያለ ሚና በጣም የጎላ ነው። ከዛ ባሻገር ደግሞ የዩኒቨርሲቲ ሀይ ኦፊሻሎች በተለያዩ ወረቁ የማየት እድላቸው የመስፋት እድላቸው በ በጀት ከመጠጥ ዘንድሮ ከፍ የሆነ ሚናዎች ይውታል እያስባለ በተጨማሪም የቲያትር ጥበብን ለማራመድ በዩኒቨርስቲዎችና የተቋማት ትስስር ላይ መሰራት እንዳለበትም አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጃፓን ቶኪዮ የዓለም ትልቁ የስፖርት ክንውን ኦሎምፒክ ቀጥለዋል። በየደቂቃው የሚለዋወጠውን የሜዳሊያ ሰንጠረዥ ስለተቆጣጠሩት ሀገራት ጥቂት እንበል። ይህ ዘገባ በተጠናቀረበት ሰዓት በአጠቃላይ የሜዳሊያ ብዛት እየመራች ያለችው ሀገር ዩናይትድ ስቴትስ ናት። በ13 የወርቅ በ14 የብርና በ10 የነሐስ ሜዳሊያዎች በአጠቃላይ በ37 ሜዳሊያዎች። ቻይና በ14 የወርቅ በ6 የብርና በ9 ነሐስ በአጠቃላይ በ29 ሜዳሊያዎች በሁለተኛ ደረጃ ላይ ትገኛለች። የሩሲያ የኦሎምፒክ ኮሚቴ በ8 ወርቅ በ11 የብርና በ8 የነሐስ ሜዳ በአጠቃላይ በ26 ሜዳሊያዎች በሶስተኛ ደረጃ ላይ ይገኛል። ይህ በእንዲህ ያለ የኢትዮጵያ ኦሎምፒክ ቡድን የአትሌቲክስ ተወዳዳሪዎች ከዛሬ ጀምሮ የማጣሪያ ውድድራቸውን ያከናውናሉ። በዛሬው ዕለት በሴቶች 800 ሜትር የማጣሪያ ውድድር በምድብ አንድ የወርቅ ውሃ ጌታቸው ትፎካከራለች። በወንዶች 3000 ሜትር መሰናክል ማጣሪያ ደግሞ ለመቻ ግርማ ወደ ቀጣዩ ዙር ለማለፍ በነገው ዕለት ይወዳደራል ተብሎ ይጠበቃል። አይተኩርም ዳመና፣ አይጨልምም ሰማይ፣ አትጨክንም ጀንበር፣ አትጠልቅም ጸሐይ አይንሽ ላይ ቤቱታ ከሰማይ ሲሰርቅ

ስላመሻችሁ በእጅጉ እናመሰግናለን። አመሰግናለን። በምስል እንግዶ ሀብታም ስዩም፣ በድምፅ ምህንድስና ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርም። የነገር ሰው ይበለን። ማናቸውም አስተያየቶች ቢኖራችሁ በማህበራዊ መገናኛ ገጾቻችን በኩል ለማድረስ ትችላላችሁ። በጣም እናመሰግናለን። መልካም ምሽት። ባለጸጋ መቤ

♫ نقول توتي و